voice of a man የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን ነው የመጣነው፣ አንመለስም ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር የሚሆኑት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። እስክንድር ፍሬው ቀጣዩን ዘገባ ልኳል። ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 ዓመታት በፊት በሚያዝያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና ና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከእነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምጽ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው። ሲበታ አንስቶ ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲቀሳቀሱ ተደርገዋል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ፣ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣል። ሙሴ ታላቅ ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድኪል ያንን ውሳኔ አስተላልፈናል። ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል። አሁን አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት? አንመለስም። ሻንጣችን ይዘን ነው የመጣነው። ከዚህ ወይም ከሀገር ውጭ ሆነህ መታገል እንደማያወጣ ነው እኛ እንትን የምንለው አያወጣም። ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብን እና ለመብታቸው እና ህዝባችን ውሳኔ እዚህ ውስጥ የሆነን ነው መታገል ያለብን። ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስራች ጉባኤ ወደ ሶስት መቶ በላይ አባላት ከተለያዩ ሰላማዊ ሁኔታ የሚገኝበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም ስለዚህ ወደ ሀገር ገብተን ህዝባችን ማዋያየትና መታገል ኦሬዲ የድርጅቱ ውሳኔ ነው የእሱም ተግባር ላይ እናውለዋለን የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው። እንግዲህ መንግስት በሀገራችን የዲሞክራሲ ምህዳሩ መጥበቡን በስፋት ከገመገመ በኋላ በሀገር ውስጥ ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ለሀገራቸው ገብተው ሰላማዊና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ተወሰኑ። ትናንትና ማታ የኦብነግ ቃል አቀባይና ከእሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል። ተኩስ አቁሙ ዩኒላተራል ነው የሚለው የተናጥል ነው የሚለው የኦነግ የተኩስ አቁም ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቃ በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል ና ይሄ እንዴት ነው የሚታየው በእናንተ ዝርዝር ስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆ ነው ወደ ሀገር እየገባ ያለው። ይሄ ለሀገራችን ትልቅ እርምጃ ነው። የተጀመረው የለውጥ መንገድም የለውጥ ጉዞም የራሱን አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመሳገር ሳትሆን ዜጎቿ ለዚህች አገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ኢትዮጵያ እርምጃዎች ምሩ ነው የሚሆነው። አቶ ካሳውን ድርድር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው። ውይይቶች ነበሩ ውስጥ ውስጡን የተካሄዱ የተፈረሙ አሉ። በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብሮ ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋራ ከነሱ ፓርቲ ጋር የሚኖረው ጉዳይ ላይ ቀጣዩ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋራ በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻችን ነው የሚሆነው። ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን፣ ኦብነግን ጨምሮ ወደ ሀገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ሰጣ ገባዎች ይነሱ ነበረ ከዚህ በፊት አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን። በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ ሁለተኛው ቀን ወደ ሀገር ነው የገባው የገባው የነሱ ሉካም ቡድን አባላት ናቸው የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲው ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ ማለት ነገር የሚያስደፍር ሁኔታ ነው ያለው። ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዥ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው የፓርቲው ሊቀመንበር ሆነው ሆኖ የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑ ነው ያንጸባረቁት። እንግዲህ የኢሶዶፓ ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢሶዶፓ የሚታው ጉዳይ ሆነው እንደ ፌዴራል መንግስት ክልሉ ሰላም እንዲሆን ክልሉ እንዴት ኛው ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የሕግ የበላይ የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ማጋጠመው ችግርም ሆነ ከችግር ለማውጣት የሚደረገው ጥረት ላይም የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው። በማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክብረቱ አህመድ ሽዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ የማረጋጋት ና መልክ የማስያ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው። አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሺዴ ከሶማሌ ክልል ገዢ ፓርቲ ሶህዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ